ማህበራዊ ሚዲያ በርካታ እድሎችን አምጥቷል። ሰዎች ከቤተሰቦቻቸውና ከጓደኞቻቸው በቀላሉ እንዲገናኙ፣ በውይይት እንዲሳተፉና ሀሳባቸውን እንዲገልጹ እንዲሁም አዳዲስ ዜናዎችን በቀላሉ እንዲያገኙ አድርጓል። በዛው ልክ ግን ማህበራዊ የሞራል እሴቶቻችንን ለመጠበቅ ትልቅ አደጋ ደቅኗል። ሰላም፣ ጤና ይስጥልኝ። የተከበራችሁ የአሜሪካ ድምፅ አድማጮችና ተመልካቾቻችን ሳምንታዊ የጋቢና መሰናዷችን ጀምሯል። ዛሬ በኢትዮጵያ የመስቀል በዓል እየተከበረ ይገኛል። በኢትዮጵያም ሆነ በመላው ዓለም የምትገኙ በዓሉን የምታከብሩ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ዛሬ ስለ ማህበራዊ ሚዲያ እና ማህበራዊ እሴቶቻችን በጥልቀት እንመለከታለን። በወጣቶች የማህበራዊ ሚዲያ አጠቃቀም ዙሪያ ስለሚነሱ ተግዳሮቶች ከማንሳታችን በፊት ግን ማህበራዊ ሚዲያን ለመልካም በመጠቀም ከራሳቸው አልፈው በአካባቢው ላሉ ሰዎች መትረፍ የቻሉ የማህበራዊ ሚዲያ ተጠቃሚዎች ስለ አጠቃቀማቸው ያጋሩንን ሰምተን እንመለሳለን። ሜላት ንጉሴ ይባላለሁ። ማህበራዊ ሚዲያ ላይ እንግዲህ ከአስር ዓመት በላይ ሆኖኛል። ሞርን የምጠቀመው ፌስቡክ ነው። እኔ እንግዲህ ላለፉት ስድስት ሰባት ዓመታት ማህበራዊ ሚዲያን የሚጠቀምከ ያለሁት ምንድን ነው፣ የመጀመሪያው ነገር አረጋውያንን መርዳት ነው። አሁን እኔ አካባቢ ላይ ከአስር በላይ አረጋውያን አሉ። ሰዎች እንደ ቤተሰብ ይዘዋቸው በየወሩ አስቤዛ እየገዙ እየመጡ እያዩቸው እያሳከሟቸው ከእነሱ ጋር ግንኙነት እንዲያደርጉ ቤተሰባዊ ነገር እንዲፈጥሩ ሰዎቹም ደግሞ ምንም ልጅ የለንም ባይተዋርነት ስሜት እንዳይሰማቸው በማድረግ ነው የጀመርኩት አሁን ላይ ደግሞ ከቅርብ ጊዜ ወዲህ ከአንድ ዓመት በፊት ደግሞ ስራ ማስቀጠር፣ ወጣቶችን ስራ በማጣት ድብርት ውስጥ እየገቡ እራሳቸው የሚያጠፉ ልጆችን ማህበራዊ ሚዲያ ላይ አይቼ ለምን ስራ እኔ ፖስት አላረግም፣ ያው ደላላ የሌለበት ኮሚሽን የማይከፈልበት መሀል ላይ ምንም አይነት ነገር የሌለበት ቀጥታ ሰራተኛና ስራውን ለምን አላገናኝም ብዬ ጀመር ያለው እንግዲህ አሁን በአንድ አመት ውስጥ ከ2550 ወጣቶች ስራ ተቀጥረዋል። ም ዮሐንስ ሞላ ይባላል። የማህበራዊ ሚዲያን ከ15 ዓመት በላይ ተጠቅሞ ያለው የማህበራዊ ሚዲያን በዋናነት የሚጠቀመው ከሰዎች ጋር ለመገናኘት፣ ሀሳቤን ለማካፈል እና የሰዎችን ሀሳብ ለመካፈል ነው። ሰው ባለበት ደስ ይለኛል። ሰዎች ስላሉ ለዚህ አይታለው ነገር እና አዳዲስ እውቀቶችን ታገኛለሽ፣ ትኩስ ትኩስ መረጃዎችን ታገኛለሽ። አጣርቶ መጠቀም እንዴት መጠቀም ደግሞ የሚለው የንጀፍንታ ግን ሰዎች ስላሉ ከሰዎች ጋር ለመዋል መውጣዋል ሀሳቦቼን ሳካፉ ለብዙ ጊዜ የተጠቀምኩበት መንገድ። ወደፊት ልጄ ቢያዩ ያፍርብኛል ወይ፣ እናቴ ድንገት ሶሻል ሚዲያ ብትጠቀም ታዝንብኛለች ወይ፣ በሁለቱም እንጂ ነው። እዚህ ጋር የምናደርጋቸው እያንዳንዱ ነገሮች የእኛ ታሪክ ላይ ተጣብቀው ናቸው። አንዴ ከአንቺ ከወጣ በኋላ ሰዎች ጋር ሄዶ የሰዎች ህይወት በምን አይነት መልኩ እንደሚጎዳ እንደሚጠቅማን ያንን ቆም ብሎ መመርመር አላይም። ብዙ ብዙ ተጠቃሚዎች ጋር ሜላት ንጉሴንና ዮሐንስ ሞላን ሀሳባቸውን ስላጋሩን እናመሰግናለን። በዚህ ዙሪያ የሰጡንን ተጨማሪ አስተያየቶች ወደ በኋላ ላይ እንመለስበታለን። ዳታ ሪፖርታል የተሰኘ ከኢንተርኔት አጠቃቀም ጋር የተያዙ መረጃዎችን የሚያጋራው ድህረ ገጽ እንደ አውሮፓውያን አቆጣጠር የካቲት 23 ባጋራው የ የ2024 ሪፖርቱ በኢትዮጵያ 77.3 ሚሊዮን ወይም ከጠቅላላው ህዝብ 60 በመቶ የሚሆነው የሞባይል ስልክ ተጠቃሚ መሆኑን ገልጿል። የኢንተርኔት ተጠቃሚዎች ቁጥር ደግሞ 24.8 ሚሊዮን ህዝብ ነው ያለው መረጃው። ከዚህ ውስጥ 7 ሚሊዮን ወይም ከጠቅላላው ህዝብ 5.5 በመቶ የሚሆነው የማህበራዊ ሚዲያ ይጠቀማል ብሏል። በተቋሙ መረጃ መሠረት ከማህበራዊ ሚዲያዎቹ ውስጥ ኢትዮጵያ ውስጥ ከፍተኛ ተጠቃሚ ያለው ፌስቡክ ሲሆን 7.5 ሚሊዮን ተጠቃሚዎች አሉት። ሜሴንጀር 1.2 ሚሊዮን፣ ሊንክደን 1.1 ሚሊዮን፣ ኢንስታግራም 1 ሚሊዮን ተጠቃሚዎች ያሉት ሲሆን ቲክቶክ ምን ያክል ተጠቃሚዎች እንዳሉት አልገለጸም። ሁሉም የማህበራዊ ሚዲያ ተጠቃሚ ግን ቀደም ሲል እንዳየናቸው እንደ ሜላትና ዮሐንስ ሚዲያውን ላግባቡ ሁሉም ላግባቡ አይጠቀመውም። በተቃራኒው በማህበራዊ ትስስር ገጾች ላይ በስፋት በሚተላለፉ መልክቶች ጾታን፣ ሃይማኖትን፣ ወይም ማንነትን መሰረት ያደረጉ ጥቃቶች ስለመበራከታቸው ተጠቃሚዎችና በዘርፉ ላይ የተሰማሩ ባለሙያዎች ይናገራሉ። በማህበራዊ ሚዲያዎች የሚተላለፉ ይዘቶች የሃይማኖት ተቋማትንም እንዳሳሰባቸው የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ ለአሜሪካ ድምፅ ተናግረዋል። በዚህ ዙሪያ ባልደረባዬ አስማሙ ያየነው ያዘጋጀው ዘገባ ተከታዩ ነው። የማህበራዊ ሚዲያ ተጠቃሚዎች ቁጥር በየዓመቱ እየጨመረ ባለባት ኢትዮጵያ አጠቃቀሙን በተመለከተ ግን አሁንም ጥያቄዎች መነሳታቸው ቀጥሏል። በተለይም በማህበራዊ ትስስር ገጾች ላይ በሚተላለፉ መልእክቶች ጾታን፣ ሃይማኖትን፣ ወይም ማንነትን መሰረት ያደረጉ ጥቃቶች ስለመበራከታቸውም ተጠቃሚዎችና በዘርፉ ላይ የሚሰሩ ባለሙያዎች ይናገራሉ። ከእነዚህ መካከል አንዱ የሆነችው ቤተልሔም አካለወርቅ ስለ ሴቶች መብት በምትሞግትበት እንደ ፌስቡክና ቲክቶክ ባሉ የማህበራዊ ትስስር ገጾች ላይ ስድቦችና ማስፈራሪያዎች እንደሚደርሱባት ትናገራለች። የተለያዩ፣ የደፍርሻለው፣ አሲድ ደፋብሻለው፣ ገልሻለው እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርስናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ መኪና ታርጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ፣ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበትና ኢቨንዶ ገምታ ነው ብንመጣም ግን እንደዚህ በጣም የሚያስፈራ ሲትዌሽን ውስጥ እንገባለን ብለን አላሰብንም። እንደ ዳታ ሪፖርታል መረጃ እድሜያቸው ከአስራ ስምንት ዓመት በላይ የሆኑ ከሰባት ሚሊዮን በላይ ኢትዮጵያ መድረክ በሆኑት ማህበራዊ ሚዲያዎች ግጭት ቀስቃሽ የሆኑና ከማህበረሰቡ እሴት ጋር የሚጋጩ ይዘቶች በብዛት እየተላለፉበት መሆኑን የምትናገረው ደግሞ የአቅም አጣራት ባለሙያ እንዲሁም በማህበራዊ ሚዲያ አጠቃቀም ዙሪያ አማካሪ ነው የምትሰራው ሮቦታ አያሌው ናት። እኛ ሀገር ላንዱ የተለያዩ አካባቢ ላይ ላሉ ግጭቶች ማህበራዊ ሚዲያን እንደ አንዱ መንስኤ እንጠቅሳለን ብዙ ጊዜ። ያም የሆነበት ምክንያት የችግሩ ዋና ምንጭ ነው ማለት ባንችልም፣ ግን ደግሞ ግጭቶችን ወይም ደግሞ እነዚህ ያለመግባባቶችን በማባባስ ወይንም ደግሞ ሰዎችን ወዳልተጋባ ግጭት እንዲያመሩ የመ ተገፋፋት አዝማሚያው በጣም ከፍተኛ ስለሆነ ነው። ሰውም ለማህበራዊ ሚዲያ የሚሰጠው አመለካከት ወይም ደግሞ ሌትሳይ ፌስቡክ ወይንም ቲክቶክ ላይ የሚያየውን ነገር እንደወረደ ሁሉ ነገር ትክክል ነው፣ ሁሉ ነገር ፖዘቲቭ ነው፣ ወይም ሁሉ ነገር ለእኔ ጥቅም ነው ብሎ ስለሚያስብ እዛ ላይ በሚያየው ኮንቴንት እየተነዳ ብዙ ነገር ውስጥ ይገባ እናያለን። በማህበራዊ ሚዲያዎች የሚተላለፉ ይዘቶች የሃይማኖት ተቋማትንም እንዳሳሰባቸው የሚናገሩት ደግሞ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው። በተሳሳተ እና በተለያየ መልኩ እንደዚህ አይነት ተቃጥሏል፣ እንደዚህ አይነት እዚህ ተደርጓል የሚደረጉ የሚለቀቁ የቴክኖሎጂ የፌስቡክ፣ የዩቱብ እና የተለያዩ መልእክቶች ተነስ ዝመት የማለት የመቀስቀስ የመቀስቀሻ መንገድ እየተፈጠሩ ምን ያህል በቴክኖሎጂ ላልሆነ ነገር እነዚህን ማህበራዊ ሚዲያዎች ላልሆነ ነገር ሲጠቀሙበት ተመልክተናል። ይሄ እንግዲህ እንደ እምነት ተቋማት ጉባኤያችን አጀንዳ አድርጎ በዚህ አይነት በሶሻል ሚዲያ ላይ እየመጣ ያለው እዚህም እዛም የሚደረጉ ከእኛነት ይልቅ እኔነት የሚያጎሉባቸው ወደዚህ ወደዛ የሚሉ ጽንፎችን በሚበዙበት ሰዓት አጀንዳ ይዘን ተነጋግረ ነው። በኢትዮጵያ ማህበራዊ ሚዲያዎች በሚያስተላልፏቸው ይዘቶች ምክንያት ተወቃሽ ቢሆኑም ለወጣቶች የገቢ ምንጭ በመሆንና የመረጃ ፍሰቱን በማሳለጥ ረገድ ግን አስተዋጽኋቸው በአዎንታዊነት ይነሳል። በማህበራዊ ሚዲያ አጠቃቀም ዙሪያ አማካሪ ሆና የምትሰራው ሮቦት መተግበሪያዎቹ ተጠቃሚዎቻቸውን የሚያበረታቱባቸው መንገዶች በይዘት በኩል ለሚነሱባቸው ወቀሳዎች አንዱ ምክንያት ስለመሆኑም ታብራራለች። ያው ፕላትፎርሙ ክሬቲቪቲ ይፈልጋል በጣም ተጽዕኖ ለመፍጠር ወይም ብዙዎች ጋር ተደራሽ ለመሆን ወጣ ያለ ለየት ያለ አቀራረብ ይዘህ መምጣት አለብህ ከሚለው እሳቤ አብዛኞቹ ውጭ ሀገር የተለመዱ ወይም በሌሎች በምዕራባውያን ምናምን የተለመዱትን ትሬንድ የምንላቸውን ወይም ደግሞ በእነሱ የተለመዱትን ስራዎች ወደኛ ኮንቴክስት ወይም ከኛ ባህል ከኛ አስተሳሰብ ከኛ ደረጃ አንጻር በሚመጥን መልኩ ሳይመዘን እንደወረደ ይቀርባሉ ማለት ነው። ለችግሮቹ መስፋፋት ተጠቃሚዎችን ምክንያት ስለመሆናቸው ርህቦት ትናገራለች። ማህበረሰቡም ዘንድ ያለው አቀባበል በምናይበት ጊዜ እነዚህ ቶክሲክ የሆኑ ወይንም ደግሞ ወጣ ያሉ ያልናቸው የነበረው ወይም ጤናማ ያልሆኑትን ኮንቴንቶች የሚያበረታቱ ምላሾችን ሲሰጡ እናስተውላለን። ማህበራዊ ሚዲያው በራሱ እያስለመደን የመጣው ወይም እያለማመደን የመጣው ነገር ይኖራል ወይም እየሰጠን ያለው ሪዋርድ ይኖራል። ላይክም እንበለው፣ ሼርም እንበለው፣ ኢንፍሉዌንሰር መባልም እንበለው። አዘ ሴም ታይም ደግሞ ከተጠቃሚው አንፃር ደግሞ ሌላ ጊዜ ማለትም አልችለውን ሌላ ጊዜ መሳደብም አልችለውን እዚህ ጋር ሳይታወቅብኝ መሳደብ እችላለሁ የሚለው ነፃነት አለ፣ የመናገር ነፃነቱ አለ። ሁለቱም አጠቃቀም ያለ ገደብ እና ያለ ያለ ስርዓት ያለ እውቀት ሲሆኑ ወይም ደግሞ የአጠቃቀም ክህሎታችንን ሳናሳድግ ሲኖር በዛ ክፍተት ውስጥ ብዙ ነገሮችን እናያለን ማለት ነው። አሁን ላይ ከማህበረሰባዊ እሴት ያፈነገጡ ይዘቶች ይተላለፉበታል በሚል የሚወቀሰውን የማህበራዊ ትስስር ገጾችንና ተጠቃሚዎቻቸውን በማድረቅ በኩልም ከቤተሰብ ጀምሮ ሁሉም በጋራ ሊሰራበት ይገባል ሲሉ ቀሴታ ጋ የታደል ይናገራሉ። ትልቅ ካምፔን ይፈልጋል። ትልቅ አትኩረት መስጠት ይፈልጋል በዚህ ጉዳይ ላይ ሁሉም ሊረባረብ ይገባል። እኔ አጠቃላይ እኔ የልማት እቅድ የምትለው ሰዋዊ ልማት ሳይለማ ህብረተሰቡ ሳይለማ፣ እውነቴን ነው መሬት ላይ የምናለማው ነገር ነገ ካምፓኒ ሲያቃጠል፣ ከሶስት ዓመት በፊት እኮ አይተናል። ካምፓኒ እያቃጠለ የመጣ መንገድ እየዘጋ የመጣ ትውልድ። ስለዚህ ያልተሰራ ጭንቅላት ሁሌ አፍራሽ ነው፣ ያልተገነባ ትውልድ ሁልጊዜም አጥፊ ነው። ስለዚህ ትውልድ ላይ ትኩረት ስተን፣ ሁሉም የህብረተሰብ ክፍል አሁን ያልኳቸው በተለይ ስፔሲፊክ የጠቀስኳቸው ወላጆች፣ ትምህርት ተቋማት፣ መንግስት እምነት ተቋማት ተናበን በጋራ ቃል ተግባብተን በዚህ አዲስ ዓመት እንደውም መስራት ይጠበቅብናል። ወያር ሶሻል የተሰኘው ድረገጽ ባወጣው የ2024 ሪፖርቱ በዚህ ዓመት የአዳዲስ የማኅበራዊ ሚዲያ ተጠቃሚዎች ቁጥር በ5.6 በመቶ እድገት አሳይቷል ብሏል። ከአጠቃላይ 5 ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆነውን ዓለም አቀፍ ተጠቃሚ ቁጥር እንደያዙም ሪፖርቱ ገልጿል። ከአጠቃቀም ጋር ተያይዞ በሚነሱ ችግሮች ምክንያትም በአሁኑ ወቅት ተጠቃሚዎቹ እያደጉለት ያለውን ቲክቶክን ጨምሮ የተለያዩ መተግበሪያዎችን የማገድ ውሳኔዎችም በተለያዩ ሀገራት መተግበር ጀምረዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ተስማማየ ነውን እጅግ አድርጌ አመሰግናለሁ። በማህበራዊ ሚዲያ የሚተላለፉ ይዘቶች ከማህበረሰቡ አኗኗር እሴቶችና ስነ ምግባር አንጻር ምን ይመስላል በሚለው ሀሳብ ላይ ያተኮረውን የጋቢና መሰናዷችንን ነው እየተከታተላችሁት ያላችሁት። ማህበራዊ ሚዲያ ከመረጃ ልውውጥ አንስቶ የህብረተሰቡን ልውውጥ ህይወት መለወጥ የቻሉ መልካም ምግባሮች የሚካሄዱበትን ያክል የማህበረሰብ እሴቶችና ስነ ምግባሮች ፈተና ላይ መውደቃቸውን በርካታ ጥናቶች ያመለክታሉ። በዚህ ዙሪያ ሙያዊ ማብራሪያ እንዲሰጡን ኦሃዮ ግዛት ከሚገኘው ከኔትኬት ዩኒቨርሲቲ የኮሚኒኬሽን ጥናት ክፍል ፕሮፌሰር የሆኑትን ዶክተር ቴዎድሮስ ወርቅ አለማወርቅነህን በዙም አግኝቼ አነጋግሬያቸዋለሁ። ዶክተር ቴዎድሮስ ከማህበራዊ ሚዲያ እና ሀሰተኛ መረጃ ስርጭት ጋር በተያያዘ በኢትዮጵያ እና ከሳህራ በታች ባሉ ሀገሮችም ጥናት አካሂደዋል። እንግዲህ ዛሬ የተገናኘ ነው የማህበራዊ ሚዲያ አጠቃቀም ከማህበረሰቡ በጎ አኗኗር ስነ ምግባር ወይም እሴቶች አንጻር ሲታይ ምን ይመስላል የሚለውን ለመወያየት ነው እና እስቲ በቅድሚያ በማህበራዊ ሚዲያ ላይ ያለው አጠቃቀም እና በማህበረሰብ እሴቶች ወይም ስነ ምግባር በጎ ልማዶች የምንላቸው መካከል ያለው ግንኙነት ምንድን ነው? መሰረታዊ ግንኙነት ነው ያለው። ምን ለማለት ነው? ማህበራዊ ሚዲያ ላይ የምንጠቀመው ወይም የምናሳየው ባህሪ የምን ሁልጊዜ የምናደርጋቸው ንግግሮች ያው እለት ተዕለት የምናደርጋቸውን ንግግሮች የሚያንጸባርቁ ናቸው። ግን አይ ቲንክ በሌላ በኩል ደግሞ ምንድነው ልዩነቱ የምትኝ እንደሆነ ማህበራዊ ሚዲያ አኖኒሚቲን ይሰጥሻል። ያ በመሰረተ ሀሳብ ደረጃ ምን ማለት ነው? ስምሽን ማንነትሽን ሳትገልጪ ሀሳቦች ላይ መካፈል ያለሽን አመለካከት የማንጸባረቅ እድል ይሰጥሻል። ይሄ በአንድ በኩል እድል ነው በተለይ ደግሞ በጭቆና ውስጥ ያሉ የተለያየ አይነት አፈና ባለባቸው ማህበረሰቦች ውስጥ ሰዎች ሀሳባቸው እንዲገልጹ ይረዳል። በሌላ መልኩ ደግሞ አሁን እያየነው ያለውን ችግር በተለይ በሀሰተኛ መረጃ ስርጭት፣ ዝውውር እንዲሁም ደግሞ ሰዎች የተለያየ አይነት ስብና የሚነኩ ንግግሮችን እንዲያደርጉ ያለ ተጠያቂነት የሚያደርግም ነገር ነው። ስለዚህ በመሰረተ ሀሳብ ደረጃ ማህበራዊ ሚዲያ በፊት በተለምዶ ነው ትራዲሽናል ሚዲያ ብለን ከምንጠራቸው እንደነ ብሮድካስቲንግ እንደነ ጽሁፍ ለየት የሚያደርገው ነገር ምንድን ይህንን ሽፋን ይሰጣል። ይህንን ሽፋን ስለሚሰጥ አንዳንድ ጊዜ ሁል ጊዜ ነው የኤቭሪ ሰዎች ላይሆኑ ይችላሉ። እኩይ ተግባር ያላቸው ሶስተኛ ወገን አካሎችም ይህንን ክፍተት ተጠቅመው ቡድንን ከቡድን ሰውን፣ ከሰው ሃይማኖትን ከሃይማኖት የማጋጨት ተግባር ሊያደርጉበት የሚችሉ ስለሆነ ማህበረሰብ የማህበራዊ ሚዲያ ስነ ምግባር በደንብ ልንወያይበት ልንነጋገርበት የሚገባ ጉዳይ ነው። እንግዲህ አሁን ከነሳኸው ነጥቦች አንጻር በርካታ ጥናቶችን ለማየት ስሞክር፣ አሁን በብዛት በተለያዩ የማህበራዊ ሚዲያዎች ወይም መተግበሪያዎች እንደ ፌስቡክ፣ ቲክቶክ የመሳሰሉት ላይ የምናያቸው መረጃዎች ማህበራዊ እሴቶችን አደጋ እንዳጋለጡ ነው የሚያሳዩት እና እንደ ባለሙያ በተለይ የወጣቶችን አጠቃቀም እንዴት ታየዋለህ? እንደነዚህ አይነት በጎ ያልሆኑ ይዘት ያላቸው መረጃዎች በማህበራዊ ሚዲያ ላይ የሚበረክቱበት ምክንያትስ ምንድን ነው? ብዙ ጊዜ ስለ ማህበራዊ ሚዲያ በአሁኑ ሰዓት ስናስብ በየቀኑ ከሚገጥመን አንዳንድ ፈታኝ ጉዳይ አንጻር ትንሽ አሉታዊ ጎኑን የማየት ነገሩ ይበዛል። አይ ቲንክ ግን ይሄ ብዙ ጊዜ መጀመሪያ ማህበራዊ ሚዲያ ሲመጣ ለብዙዎቻችን እንደ ተስፋም የነበረበትን ሁኔታ ማስታወስ የሚያስፈልግ ይመስለኛል። በእኛ ሀገር ሁኔታ ለምሳሌ ወጣቱን ወደ ፖለቲካ ማህበራዊ ተሳትፎ በጣም እንዲገባ እንዲመጣ እንዲያነቃ ያደረገ መሳሪያ ነው። ከዛም በተጨማሪ ደግሞ አሁንም ቢሆን ትልቅ ሶሻል ሰፖርት የሚሰጥ መድረክ ነው። አይደለም ላይክ አሁን እንደው ከፖለቲካ ብዙ ጊዜ ስለ ፖለቲካውን እናወራለን እንጂ ከፖለቲካው ማዕጠፉም ውጭ ሰዎች እርስ በርሳቸው እነሱን በሚመስል የእነሱን ችግር ከሚረዳ ወገን ጋር አንድ አይነት ተካፋይነት እንዲኖራቸው፣ አንድ አይነት ኮሚኒቲ እንዲኖራቸው የሚያደርግ ነው ራይት ግን ደግሞ ይህ ነው ከጊዜ በኋላ ያው በተለያየ መንገድ እኩ የሆኑ አሉታዊ ተጽዕኖችም እየመጡ እንደሆነ እያየን ነው። ስለ ሀሰተኛ መረጃ ችግር በብዛት እኔም ጥናት ያደረኩበት ነው። በሀገራችን በጣም በጣም በጣም አይ ቲንክ አደገኛ ብዬ ከማስባቸው ችግሮች ውስጥ አንዱ ነው። ከዛ በተጨማሪ ደግሞ የሰውን ክብር የሚነኩ ንግግሮች መብዛት፣ በተለይ ቅድም ካልኩሽ ከአኖኒሚቲ ወይም ደግሞ ማንነትን አንድ ሰው ራሱን ሳይገልጽ እንደፈለገ ያለ ተጠያቂነት መናገር የሚችልበት መድረክ መፈጠሩ ሌላው ትልቅ አደጋ ነው። ይህ በሚሆንበት ጊዜ በተለይ ደግሞ ተጽዕኖ ፈጣሪ ከሚባሉ ግለሰቦች ወይም ደግሞ ኢቨን አንዳንድ ጊዜ ድርጅቶች እንዲህ አይነት ብዙ ተከታይ ያላቸውን ስትሰሚ እነኚህ ነገሮች ከማህበራዊ ሚዲያ ተራ ንግግር አልፈው ወደ ድርጊት፣ ወደ ተግባር የሚሸጋገሩበት ጊዜ ስላለ ያ ደግሞ ማህበረሰባዊ ኑሮን ያማመሰቃቀል ከዛም ደግሞ ብሎም ይኖ ለጉዳት የሚዳርጉ ብዙ አጋጣሚዎች ያየንበት ነው። እዚህ ጋር የምናልባት አሁን ከነሳቸው ሀሰተኛ መረጃዎች ወይም ስም ማጥፋት ከመሳሰሉ መረጃዎች በተጨማሪ አሁን ቲክቶክ ላይ የምናያቸው የተለያዩ ጨዋታዎች፣ ውርርዶች ይደረጉና ከማህበረሰብ ከተለመዱ ይዘናቸው ከመጣናቸው ባህላዊ እና ኗሮች ወጣ ያሉ ለምሳሌ አደባባይ ላይ ታጠብ ገላህን ማለት የማለት ድረግ ነገሮችን በተደጋጋሚ እየተባዙ ሲመጡ እናያለን እና ምናልባት ተቋማቱ የቴክኖሎጂ ኩባንያዎቹ እዚህ ጋር የሚጫወቱት ሚና አለ። እነኚህ ተቋማት እነኚህ ቲክቶክ ወይም ደግሞ ሜታ ወይም ደግሞ አልፋቤት የጉግል ፓረንት ካምፓኒ ነው። በዋነኝነት እንደዚህ አይነት ነገሮችን ለማገድ ምን አይነት ኢንሴንቲቭ አላቸው ብሎ መጠየቅ ያስፈልጋል፤ እና ያ ደግሞ ስትጠይቅ የምታገኙ መልስ እነኚህ ትርፋማ ድርጅቶች ናቸው። ትርፍ መሰብሰብ ነው ዋነኛ ዓላማቸው። መንግስት አይደሉም፣ ወይም ደግሞ ሌላ የሲቪክ ኦርጋናይዜሽን ተቋም አይደሉም። በመሰረተ ሀሳብ ደረጃ የህዝብ ደህንነት ከትርፍ የበለጠ ያሳስባቸዋል ብሎ ማሰብ ያስቸግራል። ስለዚህ ይህንን ሚና ማላይ ያርፋል ማለት ነው፣ ተመልሶ ህዝቡ ላይ፣ የትምህርት ተቋማት ላይ፣ መንግስት ላይ ያርፋል እና ይህን አይነት ተቋማት ሬጉሌት የማድረግ የመቆጣጠር በተለያየ አለም የተለያዩ ሀገሮች የተለያየ አይነት ተሞክሮ አላቸው። በዚህ እኛ ሀገር ለጊዜው ፎከስ ያደረግ ነው የሀሰተኛ መረጃ ስርጭትና ጥላቻ ንግግር ላይ ዙሪያ ነው እሱም የማስፈጸም አቅሙ በጣም አስቸጋሪም አንዳንድ ጊዜም ደግሞ ውስብስብ ነው አይደለም ስለዚህ ስትመለከችው የእነኚህ የማህበራዊ ሚዲያ ትልልቅ ተቋማት አላማ በተለይ ደግሞ እንደ ኢትዮጵያ ባለ ሀገር ላይ በዋነኝነት የሚመለከቱት ነገር ምን አይነት ትርፍ መሰብሰብ ችላለሁ ነው በዚህ አይነት ማህበረሰብ ውስጥ ከራሱ ተጠቃሚዎቹ እንደዚህ አይነት ከማህበረሰብ ወጣ ያሉ ነገሮችን የማጋራት ወይም በካሜራ ፊት አንዳንድ ነገሮችን የማድረጉ ድፍረት ልበለው። እነዚህ አይነት ነገሮች ከየት ነው የሚመጡት? ማህበራዊ ሚዲያ በባህሪው ግሎባላይዝድ ነው፣ ከሌሎች ሚዲያዎች የሚለየው። አሁን ለምሳሌ አንቺ ኢትዮጵያ ውስጥ ቁጭ ብለሽ በሰከንዶች በደቂቃዎች እንደዚህ ሌላ ሀገር ያሉ የተለያዩ ትሬንዶችን የተለያዩ ምን ክስተቶች አሉ የሆነው አንቺ ያልሽው ድርጊት ለምሳሌ ሰውል ሳውት ኮሪያ ውስጥ ሀፕን እያደረገ ሊሆን ይችላል ያንን ነገር ተከትሎ ወዲያው እዛ መሞከር የሚፈልግ ትውልድ ሊኖር ይችላሉ ወይም ወጣቶች ሊኖር ይችላሉ። እና እኔ በዋነኝነት ይህንን በክልከላና በመንግስት ጣልቃ ገብነት ወይም በዛ ሌቭል ለመከላከል ይሆናል። ብዬ አላስብም። በጣም ሰክሰስፉ ማድረግ የሚቻለው የሚመስለኝ እኔም በብዙ በጥናታዊ ጽሑፎች ላይም እንዳቀረብኩት ንቃትን መፍጠር ነው። በወጣቱም ነው በትውልድም ላይ እንዲሄደ ነው። በተለያየ መንገድ ሊከሰት ይችላል። የረጅም ጊዜ እቅድ ሊሆን የሚችለው የማህበራዊ ሚዲያ አጠቃቀም ስነ በከፍተኛ ትምህርት ተቋማት እንዲሁም በኤሌመንታሪ ስኩል፣ ሰከንዳሪ ስኩል ላይ ከከሪኩለም ጋር ኢንተግሬት አድርጎ ያንን ነገር ማስተማር መጀመር ይኖርብናል። በአጭር ጊዜ ውስጥ ደግሞ ምን ማድረግ ይቻላል ብለሽ ብትጠይቅኝ፣ በተለይ በተለይ ደግሞ በጣም አንቂ የሚባሉ ብዙ ተከታይ ያላቸው ወጣቶችን ጨምሮ የችግሩ መፈታት አካል እንዲሆኑ ማድረግ ነው። ቢኮዝ ተወደደም ተጠላም ወጣቶች ወጣቶችን ይሰማልን እና እነሱን ያላካተተ መፍትሄ ብዙ ጊዜ መጨረሻው አጥጋቢ ይሆናል ብዬ አላስብ። ከዶክተር ቴዎድሮስ ጋር ያደረግነው ውይይት አላበቃም። ወደ እሳቸው ከመመለሳችን በፊት ግን የማህበራዊ ሚዲያ ተጠቃሚ የሆኑት ሜላትና ዮሐንስ በማህበራዊ ሚዲያ ላይ ስለሚያስተውሏቸው ችግሮችና የመፍትሄ ሀሳቦች ያጋሩንን ሰምተን እንመለሳለን። በጣም ብዙ ቤተሰብ የሚያፈርስ ብዙ ብሔር ከብሔር የሚያጋጅ በየቀኑ ደግሞ የተሳሳተ መረጃዎች የሚለቁ አሉ ና እኔ ደነግጣለሁ። የምሬን ነው የምልሽ። ማለት እንዴት ነው ሰው እጣት ብለው የሚያደርጉት ነገር ትንሽ ይዘገንናል። ማለት አሁን ማውራት ራሱ በጣም ነው የሚደብር፣ ለራሴ መናገር ራሱ ማለት ነው። ምክንያቱም እኔ ያደግኩበት ማህበረሰብ አለ ሰው አየኝ አላየኝ እንዲያለኝ እና እንደዚህ ወጥቶ አንድ ሰው ሲገላለጥ ራቁትህን ሁን ሲባል ሲሆን ልብስክ ላይ ዘይድፋ ልብስናው ልቀክ እንዲያደርግ ገላህን ታጠብ ሻወር አደባባይ ሲባል ሲያደርግ ለእኔ ከብደኛል። በጣም ማለት እንደ ማህበረሰብም እንደ አንድ ወጣትም ትልቅ ዝግጠት ነው ለኛ። ይሉኝታ ማለት ድሮ በጣም የምንፈራቸው ነገሮች አሉ አይደለ? የምንሳቀቅባቸው ነገሮች እነዚያ ሁሉ ነገሮች እየቀሩ ይመስለኛል። እና ያንን ነገር በጣም ብዙ ጊዜ ያለው እንደውም አልፌ ኮመንትም ሰጥቼ ያውቃለው መሰለኝ በዚህ ጉዳይ ላይ ያው ሰው ልጅ ምንም ያህል ቢቸግረው ክብሩን ጥሎ በዚህ ልክ መሆን የለበትም። ወጣቶች ነን። ነገ የምናስቀምጠው ነገር ሪከርድ ይደረጋል። አሁን የምናወራው ወሬ ሪከርድ እንዳለው ሁሉ እዛ የምናደርጋቸው ጥፋቶች ሁሉ ሪከርድ ይደረጋሉ። ነገ ልጆቻችን ሲያዩት፣ ቤተሰቦቻችን ሲያዩት የሚያፍሩበት እኛም ከሆነ እድሜ በኋላ ስናየው የምናፍርበት ነገር ማድረግ የለብንም። በጣም የሚያስደነግጥና የሚያሳድቅ አጠቃቀም አለ። ያስደነግጣል። እነሱ ራሱ የሚያውቃቸው ሰው የለም። ነገ እንዴት ነው የሚያዩት? ነገ ልጆቻቸው ልጆቻቸው የጎረቤት ልጅ ነው አይደለ ባቷ ልጅ ልጅ ልጅ ነው ይታዘቡሻል ና የምን ይሉኛል ነገር በጣም ቅጥ ማጣቱ ቦታ ማጣቱን አይቻለሁ። ሌላው ደግሞ ጭካኔ በጣም አለ። ሰዎች ላይ እንትን ስት ግደለው፣ በለው እንደዚህ በጣም ከፍተኛ የሆነ ጭካኔ አለ። ጥላቻ፣ ጭካኔ እንዲህ አጥንት የሚሰብር ንግግር በጣም በርካታ ታያለሽ እና በተለይ እንዳልኩሽ አን ቲክቶክ ጋር፣ ኢንስታግራም ጋር፣ ቪዲዮዎች ጋር እንደዛ ነገር አለ። ይከፍላል የሚለው አስተሳሰብ ራሱ ይከፈልሽ። በምን ደረጃ ነው ክብርሽን የምትሸጩ? በስንት ብሬ ያወጣል ክብር ኢንተርኔቱን ለበጎ ነገር ከተጠቀምሽበት በርካታ ጥሩ ነገሮች አሉት። ወጣቶች እራሳቸውን ስልጠና ላይ ትሬኒንጎች በመውሰድ እስኪሎች ለመማር በመሞከር ከሰዎች ጋር እየተግባባሽ ሰዎችን እያፈራች በማህበራዊ ሚዲያ ያፈራኋቸው ሰዎች በጣም በቤተሰብ ደረጃ የምቀርባቸው ሰዎች ማህበራዊ ሚዲያ ላይ ስንል ብዙ ነገሮች አሉ። ባይ ዘ ወይ ብዙ ክሬቲቭ የሚያደርጉ ነገሮች አሉ። ስራ አለ። ሰዎች ይረዱበታል። ሰዎች ቢዝነስ ስሞል ቢዝነስ አሁን ፌስቡክ ላይ በብዛት አሁን እያዩ ያለት ነገር ምንድን ነው? ስሞል ቢዝነሶች ያሏቸውን ሰዎች ሰፖርት ማድረግ፣ ማበረታታት፣ የታመሙ ሰዎችን መርዳት አካውንቱ ላይ ምናምን እና ብዙ ለመልካም ነገር መጠቀም እየቻልን፣ በተቃራኒ ደግሞ የሚጥለንን የሚያስወድቀንን፣ ክብራችንን የሚነካ ነገር ላይ መዋል የለብንም። ስለዚህ እኔ ለወጣቱ ምለው ምንድን ነው፣ ብዙ ነገር አለ እድሜያችን አሁን ዚስ ታይም የምንሰራበት የምንለወጥበት ከዛ ደግሞ እኛ ስንቆም ቀጣይ ደግሞ ሰዎች የምንተጋገዝበት ለብዙ ሰዎች እጃችን የምናቀብልበት ጊዜ ነው። ስለዚህ መርጠን ማህበራዊ ሚዲያን መርጠን እንጠቀም። እንዲህ አይነት ነገሮች እንዳይወስዱ እዛ ጋ ያለው ወከባ፣ ስድብ ምናምን አደለም ከሰራንበት ሰርተን የምንለወጥበት በጣም ብዙ ሰዎች ያሉበት ቦታ ነው። ለነገ ትውልዶቻችን ነገ ለሚመጡት ነገ እኛ ለሚከተሉን አርአያ መሆን ያለብን እንጂ እንዲህ አይነት ነገሮችን ሰርተን ነገ ከነገ ወዲያ ልጆቻችንም ማህበረሰብ የሚያፍርብን ነገር መሆን አለብን ብዬ አላስብም። ወጣቶች ደግሞ በተለይ ከእኔ ለሚያንስ ሰዎች ላሳስባቸው የምፈልገው የእናንተ እድሜ ላይ ነበር የእናንተ እድሜ ላይ እያለሁ ባደርጋቸው ያላደረግኳቸው ይቆጩኛሉ ስላደረግኳቸው የምቆራባቸው ነገሮች አሉ እና ልክ እንደዚሁ እናንተ ደግሞ እድሜ ላይ ስትደርሱ እንደዚሁ መመዘናችሁ አይቀርም እና በተቻለ መጠን እራሳችሁ የምትከበሩበት እና ቤተሰባችሁ የምታስከብሩበት ሰው ማያፍርባችሁ አጠቃቀም ትጠቀሙት፣ ታተርፋላችሁ ያስባል። አሁን ከዶክተር ቴዎድሮስ ጋር አድርገ ነው ጀምረ ነው ወደ ነበረው ውይይት ነው የምንመለሰው የማህበራዊ ሚዲያ አጠቃቀምን በተሻለ መልኩ እንዴት ማድረግ እንችላለን የሚለውን ሀሳብ ያቃሩናል ከቴክኖሎጂ ተቋማቱ ልመልስህ እና በአለም ዙሪያ የተለያዩ ቅድም እንዳልከው ጥረቶች ይደረጋሉ ተቋማቱ የራሳቸውን ሀላፊነት እንዲወጡ ለማድረግ ለምሳሌ በአሜሪካ ምክር ቤት ድረስ ቀርበው እንዲመሰክሩ ጥያቄ እንዲጠየቁም ይደረጋሉ ብዙ ተግዳሮቶቹ ግን እንደቀጠሉ ናቸው። እና ለምንድን ነው እነዚህ ጥረቶች ውጤታማ ያልሆኑት? እንግዲህ እያንዳንዱ ሀገር የራሱ ቅድም አሁን ለምሳሌ ያነሳ ነው የማህበራዊ ሚዲያ ስነ ምግባር የምንለው ነገር አለ። ስነ ምግባር የምትዩው ነገር በራሱ በተለያየ ማህበረሰብ የተለያየ ፍቻ ያለው በአንድ ማህበር ውስጥ ማህበረሰብ ውስጥ ይሄ መልካም ስነ ምግባር የሚያንፀባርቅ እሴት ነው የምትዩ በሌላ ማህበረሰብ ደግሞ ፈጽሞ የተለየ ሊሆን ይችላል። ስለዚህ የተለያዩ ማህበረሰቦች ይህን ነገር በራሳቸው አግባብ መልስ መስጠት ኃላፊነት እንዲሁም ደግሞ አንዳንድ ጊዜም ግዴታ አለባቸው። አይደለም ችግሩ ምልሽ ህግ ብዙ ጊዜ የማስፈጸም አቅም በተለይ በተለይ በኦንላይን ንግግር ላይ በጣም በጣም ከባድ ነው። ስለዚህ ዘላቂ ብለሽ የምትዩ መፍትሄ አይደለም አንዳንድ ጊዜ የግድ ያስፈልግሻል ምክንያቱም የከፋ ነገር ሲመጣ ትጠቀሚበታለች፣ ግን ማህበረሰብ በትምህርት ራሱን ቀይሮ ነቅቶ ራሱን ካልጠበቀ በዚህ ጉዳይ ላይ ህግ ሁልጊዜ ያዛልቃል ብሎ የሚያስብ የሚቻል አይመስለኝም በኔ በኩል። ስለዚህ እንደ ለማጠቃለል የዚህ የማህበራዊ ሚዲያ አጠቃቀምን ኃላፊነት የተሞላበት ማድረግ የሚቻለው እንዴት ነው? ቅድም ያነሳኸው የትምህርት ቤት መጀመር አለበት ያልከዋለ እና ለወጣቶች በጎ የምንለውን የማህበራዊ ሚዲያ አጠቃቀም እንዴት ማስተማር እንችላለን? እንደ ትምህርት ማንም ሰው ላይ ዘለቄታዊ የህይወት አቋም ለውጥ ላይመጣ የሚችል ነገር የለም። ያ ነገር አሁን ኢንቨስት ለማድረግ በጣም ሰፊ የሆነ ዘመቻ ይፈልጋል። ግን ደግሞ ነገ ከምንከፍለው ዋጋ በጣም በትንሹ አሁን የምናደርገው ኢንቨስትመንት ያድንናል ብዬ አስባለሁ። ከዚህ በተጨማሪ ደግሞ እንዳልኩሽ ነው ግን ቅድም ወጣቶችን በብዙ መንገድ ብትመለከቻቸው ሶሻል ሚዲያን የሚጠቀሙበት መንገድ በጣም ኢኖቬቲቭ ነው፣ በጣም ፈጥራዊ። ከዛም በተጨማሪ ደግሞ ቢኖ ችግር ሊፈቱ የሚችሉ ብዙ ብዙ ወጣት ልጆች አሉ በሀገራችን እና የነሱን ይህንን ጉልበት ተሰሚነት ወደ ፖዘቲቭ የሆነ ነገር ማምጣት ያስፈልጋል እና በመንግስትም በኩል ቢሆን በትምህርት ቤቶችም በኩል ቢሆን ወጣቶችን እንደዚህ አሁን ለምሳሌ አንዳንድ የምታየው አጓጉል ነገሮች በየአደባባዩ የጠቀስሻቸውን ምሳሌዎች በየትምህርት ቤቱ ያሉ ትምህርትን የሚያሰናክሉ አንዳንድ ነገሮች ቲክቶክ ላይ ሲሰራጭ ታያለሽ እነህን ነገሮች ሁሉ እነህን ተመሳሳይ የሆነ ሚና የሚጫወቱ ልጆች ወደ ገንቢ አይነት አስተሳሰብ እንዲመጡ ማድረግና እነሱን ማካተት በጣም ትልቅ ስራ የሚፈልግ ነገር ነገር ነው። በተለይ ደግሞ እንደኛ ሀገር ደግሞ ባለ ሃይማኖተኝነት በጣም የሆነ ከፍተኛ የሆነ ተሰሚነት ባለበት ሀገር አይ ቲንክ የሃይማኖት ተቋማትንም በዚህ ውስጥ ማካተት በትምህርት ውስጥ ማሳተፍ ያስፈልጋል። አድማጮ ስም እጭ አድርጌ አመሰግናለሁ። እኔም ለዛሬ ያዘጋጀነው የጋቢና መሰናዶ ይህን ይመስል ነበር። ሌላ የወጣቶችን ሕይወት የሚዳስስ ሌላ ርዕስ ዳግም እስከምንገናኝ ድረስ መልካም ሳምንት።